ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ መስከረም 25 2016 ዓ ም ዝግጅታችን ጀመረ። በኦሮሚያ ክልል ምስራቅ ሸዋ ዞን በአዳማ ከተማ አቅራቢያ የሚገኘው የአርቱ ቅድስት አርሴማ ቤተ ክርስቲያን ሁለት አገልጋዮች እንደተገደሉ የሀገረ ስብከቱ ጽፈት ቤት ገለጸ። በአራት አጽያ ማህሌት ሊቆሙ የገቡ ካህናት ነበሩ እንዳለ ሁሉንም አሰልፈው ይዘዋቸው ሊሄዱ ሲሉ ያዋን ሄደን ብለው የታገሏቸውን ሰዎች ይመስለኛል፣ እዛው ተኩሰውባቸው አንደኛው እንዲያጎኑ እዛው ግቢ ውስጥ ነው የገደሉት ቄሱን በነቁቴውን ደግሞ ትንሽ እዛው ጫካ ውስጥ ዝቅ ብሎ እዛው ገለዋቸው። የምስራቅ ሸዋ ሀገረ ስብከት ሊቀጳጳስ ልዩ ጽሕፈት ቤት ኃላፊ መጋቢ ጥበባት ጌቱ ሞቲን ነው ቀደም ብለን የሰማናቸው። ሙሉ ጉዳዩ በምሽቱ ይደመጣል። እኒህንና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘን መጠናል። ሳስተናግዳቸው የማመሻው ሀብታሙ ስዩም ነኝ። ኤልያስ አስማሪያ ደግሞ በቅንብሩ አብሮን ያመሻል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናስደምጣችኋለን። እንግዲህ ወልዶ ይቀጥላል። በድጋሚ እንደምናመሻችሁ። ለኢትዮጵያ የተቋቋመው ዓለም አቀፉ የሰብአዊ መብቶች ኮሚሽን የሙያተኞች ቡድን የስራ ዘመን ሳይራዘም በመቅረቱ አምነስቲ ኢንተርናሽናል ቅሬታውን ገለጸ። በትግራይ ክልል ከሶስት ዓመታት መቋረጥ በኋላ የ12ተኛ ክፍል መልቀቂያ ፈተና ከማክሰኞ ጀምሮ እንደሚሰጥ መታወቁ፣ እንዲሁም ሩሲያ በሮኬት በፈጸመችው ጥቃት 51 ሲቪሎች ሞቱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የተመድ የሰብአዊ መብት ምክር ቤት ለኢትዮጵያ ያቋቋመው ዓለም አቀፉ የሰብአዊ መብቶች ኮሚሽን የሙያተኞች ቡድን የስራ ዘመን ሳይራዘም በመቅረቱ የምክር ቤት አባል አገራት ለሰለባዎች ፍትህ ለማግኘት ያላቸውን አንድያ ተስፋ እንዲጨልም አድርገዋል ሲል የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል ቅሬታውን ገልጿል። የምክር ቤቱ አባል አገራት በኢትዮጵያ በነበረው ጦርነት ወቅት የተፈጸሙ ጥሰቶችን የሚያጣራው ብቸኛ ገለልተኛ ተቋም የስራ ጊዜውን እንዲያከተም አድርገዋል ሲል የሰብአዊ መብት ቡድኑ ዛሬ ባወጣው መግለጫ አስታውቋል። የባለሙያዎቹ ቡድን ስራ እንዳይቀጥል የተደረገው በኢትዮጵያ ተጨማሪ ሰቆቃዎች የመፈጸም እድላቸው ሰፊ ነው በማለት ቡድኑ እያሳሰበ ባለበት ወቅት ነው ሲል አክሏል። አምኒስቲ የምክር ቤቱ አባላት የባለሙያዎቹን ቡድን የስራ ዘመን ሳያደሱ ከትናንት በስቲያ ሮቡ እንዲያከትም በመወሰናቸው በኢትዮጵያ በመፈጸም ላይ ያለውን የሰብአዊ መብት ረገጣ እንዳላየ አልፈዋል ሲል አምኒስቲ ወቅሷል። የስራ ዘመኑ ሳይታደስ በመቅረቱ ቡድኑ ስራውን እንደሚያቆም እንዲያቆም ይገደዳል። የባለሙያዎቹ ቡድን ባለፈው ማክሰኞ በሰጠው መግለጫ ወደፊት ግፍ የመፈጸም እድል በመኖሩ በኢትዮጵያ ተጨማሪ ገለልተኛ ምርመራ መደረጉ አስፈላጊ ነው ሲል አስጠንቅቋል። በትግራይ ክልል ከባድና እየቀጠለ ያለ ያለው ግፍ በመፈጸም ላይ እንደሆነ ባለፈው ወር ያስታወቀው የመንግስታቱ ድርጅት የሰብአዊ መብቶች ጥሰት የምርመራ ቡድን የኢትዮጵያ መንግስት ተጠያቂነትን ለማስፈን ያለውን ቁርጠኝነት አስመልክቶ ጥያቄ አንስቷል። የተፈጸሙ ጥሰቶችን መመርመር እንደተሳነው ነው፣ እንዲሁም የሽግግር ፍትህ ምክክር የሚል ጉድለት የሚታይበት ሂደት በማከናወን ላይ ይገኛል ሲል ቡድኑ ቅሬታውን ገልጾ ነበር። በኢትዮጵያ ያለው ሁኔታ እንደሚያሳስባቸውና ወደፊት ግፍ ለመፈዝ ሊፈጸም እንደሚችል አመልካቾች መኖራቸውን የቡድኑ አባላት አስታውቀዋል። በትግራይ ክልል በጦርነት ምክንያት ለሶስት ዓመታት ተቋርጦ የነበረው የ12ተኛ ክፍል መልቀቂያ ፈተና እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አስታወቀ። በመጪው ሳምንት ከመስከረም 29 እስከ ጥቅምት 2 ቀን 2016 ዓ ም የሚሰጠውን ፈተና ዘጠኝ ሺህ ተማሪዎች እንደሚወስዱ የተቋሙ ዲሬክተር ዶክተር እሸቱ ከበደ ተናግረዋል። ገብረ ሚካኤል ገብረ መድን ዝርዝሩን ያቀርብልናል። በሰሜን ኢትዮጵያው ጦርነት ምክንያት በትግራይ ክልል ለሶስት ዓመታት ተቋርጦ የነበረው የ12ኛ ክፍል መልቀቂያ ፈተና ዘንድሮ ለመጀመሪያ ጊዜ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት ዋና ዲሬክተር ዶክተር እሸቱ ከበደ ለአሜሪካ ድምፅ ተናግረዋል። በዚህ ዙር መስከረማ 9 እስከ ጥቅምት ሁለት ወደ ዘጠኝ ሺህ አካባቢ ያሉ ተፈታኞችን እንፈትናለን። አበዚህ ሰዓት ምዝጋባ አልቋል። ፈተና ዝግጅት አልቋል። ተማሪዎቹ በአራት ዩኒቨርሲቲዎች መቀሌ፣ ራያ፣ አደግራትና አክሱም ዩኒቨርሲቲ ውስጥ የሚፈተኑ ይሆናል ማለት ነው። የክልሉ የትምህርት ቢሮ ተፈታኞቹን አስቀድሞ ወደ ዩኒቨርሲቲዎች በማስገባት የማካካሻና የማጠናከሪያ ትምህርት ሰጥቷቸዋል ያሉት ዶክተር እሸቱ በትግራይ ያሉት አራቱም ዩኒቨርሲቲዎች የምግብና የመኝታ አቅርቦትን ጨምሮ ተማሪዎቹን ለማስፈተን ሙሉ ዝግጅት ማድረጋቸውን ገልጸዋል። በመጪው ሳምንት ከማክሰኞ እስከ አርብ ድረስ የሚሰጠውን ፈተና የሚያስፈጽሙት መምህራን ከትግራይ ውጭ ካሉ ዩኒቨርሲቲዎች የተመለመሉ መሆናቸውንም ተናግረዋል። በ2015 ዓ ም በኢትዮጵያ ከ896000 በላይ ተማሪዎች የ12ተኛ ክፍል መልቀቂያ ፈተናን መውሰዳቸው ይታወሳል። የዚህ ፈተና ውጤት በቅርብ ቀናት ውስጥ ስለሚገለጽ ተማሪዎች በትዕግሥት እንዲጠብቁ ዶክተር እሸቱ ከበደ አሳስበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚስተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። ከሳህራ በታች ያሉ የአፍሪካ ሀገራት በዓለም አቀፉ የገንዘብ ድርጅት ቦርድ ውስጥ ሦስተኛ ተጨማሪ ወንበር እንደሚያገኙ ታወቀ። ሀገራቱ በሚያገኙት ተጨማሪ መቀመጫ ጠንከር ያለ ድምፅ ይኖራቸዋል ሲሉ የድርጅቱ ኃላፊ ክሪስታሊና ጆርጂቫ ለአሶሲየትድ ፕሬስ ዜና ወኪል ተናግረዋል። ኃላፊዋ ዜናውን ያበሰሩት ከ50 ዓመታት በኋላ ለመጀመሪያ ጊዜ በቀጣዩ ሳምንት በማራካሽ ሞሮኮ የሚካሄደውን የዓለም አቀፉ የገንዘብ ድርጅት አይኤምኤፍና የዓለም ባንክ ስብሰባን አስመልክቶ በሰጡት መግለጫ ነው። በክሪስታሊና ጆርጂቫ የሚመራው የገንዘብ ድርጅቱ ቦርድ የዋሽንግተን ዲሲ ዋና መስሪያ ቤቱን የዕለት ተዕለት ስራ የሚያንቀሳቀስ ሲሆን 24 ዲሬክተሮች አሉት። በዓለም ትልቁ ኢኮኖሚ የሆነችው አሜሪካ በቦርዱ ውስጥ የድምፅ ምርጫ ሲኖራት፣ ጃፓን፣ ቻይናና ምዕራብ አውሮፓ እንደ ቅደም ተከተላቸው ይቀመጣሉ። ከሳራ በታች ላሉ አገራት የሚሰጠው ተጨማሪ ወንበር ከመጪው ሰኞ ጀምሮ ለአንድ ሳምንት በማራካሽ ከተማ በሚደረገው ጉባኤ ላይ ይፋ እንደሚሆን ይጠበቃል። ከሩሲያ ትናንት የተኮሰ ሮኬት በዩክሬን ምስራቃዊ ክፍል በሚገኝ አንድ ካፌ ላይ ሲያርፍ ሀምሳ አንድ ሲቪሎች መሞታቸውን የአገሪቱ ባለሥልጣናት አስታውቀዋል። በቅርብ ወራት ውስጥ ከተፈጸሙት በርካታ ሕይወትን የቀጠፈ ጥቃት እንደሆነ ተነግረዋል። ጥቃቱ የተፈጸመው የአገሪቱ ፕሬዚዳንት ቮሎዲሚር ዜሌንስኪ አምሳ የሚሆኑ የአውሮፓ ሕብረት መሪዎች በስፔን በተገናኙበት ስብሰባ ላይ ባሉበት ወቅት ነው። ዜሌንስኪ በስብሰባው ላይ የተገኙት አገሪቱ ላለባት ጦርነት ድጋፍ ለማሰባሰብ ነው። የሩሲያን ጭካኔ የተሞላው ወንጀል የሚያሳይ ሲሉ ጥቃቱን የገለጹት ዜሌንስኪ ሆን ተብሎ የተፈጸመ የሽብር ጥቃት ነው ሲሉ አክለዋል። የሩሲያ ሽብር ሊቆም ይገባል ያሉት ዘሌንስኪ ምዕራባውያን አጋሮች ዩክሬን የአየር መከላከያውያን ማጠናከር ትችል ዘንድ ድጋፍ እንዲያደርጉ ጠይቀዋል። በመጨረሻም በእስር ላይ ያለችው ኢራናዊቷ የሴቶችና የሰብአዊ መብት ተቀንቃኝ ናርገስ መሐመዲ የዚህ ዓመት የኖቤል የሰላም ሽልማት አሸናፊ ሆናለች። ናርገስ ሞሐመዲ በኢራን መንግስት 13 ጊዜ ተይዛ አምስት ጊዜ ጥፋተኛ ስትባል የ31 ዓመት እስርና 154 ግርፋት እንዲፈጸምባት ተወስኖባታል። ባለፈው ዓመት ማሳያ ማኒ የተባለች ሴት የፊት ሽፋን ልብስ በተገቢው መንገድ አላደረሽም በሚል በፖሊስ ቁጥጥር ስር ሳለች ሕይወቷ ማለፉን ተከትሎ በኢራን ለተነሳው ተቃውሞ ናርገስ ሞሐመዲ ከእስር ቤት በመሆን ድጋፏን ሰጥታ ነበር። ናርገስ ሞሐመዲ ለሰብአዊ መብት ትግል የጀመረችው በእንደ አውሮፓውያን አቆጣጠር 1990ዎቹ ሲሆን በእስር ላይ ካሉ ሌሎች አቀንቃኞችና ቤተሰቦች ጋር ሰርታለች በሚል መጀመሪያ የተያያዘችው በ2011 ነበር። በኋላም በኢራን የሚተላለፈውን የሞት ቅጣት ሰቆቃና በፖለቲካ እስረኞች ላይ የሚፈጸምን ጾታ ላይ ያተኮረ ግፍ በመቃወሟ ለበርካታ ጊዜያት ተይዛለች። የእስር ቤት ባለሥልጣናት ጎብኚዎች እንዳታገኝና ስልክ እንዳትቀበል ቢያደርጉም የአማኒን ሞት አንደኛ ዓመት በማስመልከት አሾልካ ያወጣቸው ጽሑፍ በኒውዮርክ ታይምስ ላይ ታትሟል። ተጨማሪ ሰዎች በታሰሩ ቁጥር ጥንካሬያችን ይጨምራል ስትል ጽፋለች። ናርገስ መሐመዲ ክብራትና ክብራን ለምሽቱ ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቋል። ለቀሪው ክፍለ ጊዜ ወደ ሀብታሙ መራቸዋሉ። እንግዲህ ወልዴን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። ተመልካቾቻችን እንዲሁም አድማጮቻችን በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልዕክት ለመተው የምትሹ ብትኖሩ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ዘገባ እንሻገር። በኦሮሚያ ክልል ምስራቅ ሸዋ ዞን በአዳማ ከተማ አቅራቢያ የሚገኘው የአርቱ ቅድስት አርሴማ ቤተ ክርስቲያን ሁለት አገልጋዮች እንደተገደሉ የሀገረ ስብከቱ ጽህፈት ቤት ገለጸ። ግድያው ያልታወቁ ባሏቸው ታጣቂዎች ከትናንት በስቲያ እንደተፈጸመ ለአሜሪካ ድምፅ የገለጹት የምስራቅ ሸዋ ዞን ሀገረ ስብከት ሊቀጳጳስ ልዩ ጽህፈት ቤት ኃላፊ መጋቢ ጥበባት ጌቱ ሞቲ በታጣቂዎች ታገቶ የተወሰዱ አገልጋዮችም መኖራቸውን አመልክተዋል። በወረዳው የሚገኘውን የቅድስት አርሴማ ቤተክርስቲያን አገልግሎት በአንድነት የሚመራው የቅዱስ ሚካኤል ቤተክርስቲያን አስተዳዳሪ አባ ገብረ ጻድቅም ጥቃቱ ሌሊት ጸሎት ሰዓታትና ማሕሌት በተዘጋጁ አገልጋዮች ላይ እንደተፈጸመ ገልጸዋል። ስለ ጉዳዩ ከአዳማ ከተማ አስተዳደርና ከኦሮሚያ ክልል ባለሥልጣናት መረጃ ለማግኘት ያደረግነው ጥረት አልተሳካም። ኬኔዲ አባተ ዝርዝር ጉዳዩን ይዘዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምስራቅ ሸዋ አገረ ስብከት በአዳማ ከተማ አቅራቢያ በምትገኘው አርቱ ቅድስት አርሴማ ቤተ ክርስቲያን ረቡዕ መስከረም 23 ቀን 2016 ዓ ም በተፈጸመ ጥቃት ሁለት አገልጋዮች መገደላቸውንና የሟቾች ስርዓተ ቀብር ዛሬ መፈጸሙን የአገረ ስብከቱ ሊቀ ጳጳስ ልዩ ጽሕፈት ቤት ኃላፊ መጋቤ ጥበባት ጌቱ ሞቲ ተናግረዋል። አሁን ቀብር ቀብረን ገና መግባታችን ነው እና ማታ ሁለት ሰዓት ተኩል አካባቢ ያልታወቁ ሰዎች መጥተው ነው። ካህናቱን እንዳለ ማታ ለማህሌት በሀያ አራት ታዲያ ማህሌት ሊቆሙ ሊገቡ ካህናት ነበሩ እንዳለ ሁሉንም አሰልፈው ይዘዋቸው ሊሄዱ ሲሉ ያው አንሄድም ብለው የታገሏቸውን ሰዎች ይመስለኛል እዛው ተኩሰውባቸው አንደኛው እንዲያጎኑ እዛው ግቢ ውስጥ ነው የገደሉት። ቄሱን በንቁቴውን ደግሞ ትንሽ እዛው ውስጣቸውንም እዛው ጫካ ውስጥ ዝቅ ብሎ እዛው ገለዋቸው። አንደኛው አባት ክላብ ይባላሉ ቦታው ላይ ለረዥም ጊዜ ያገለገሉ መነኩሴ አባት ናቸው። አንደኛው ደግሞ ቀሲስ መሰረት ገለጠ ይባላል እዛው በሊቁና የሚያገለግል በቅርብ አንድ ስድስት ወር የሆነውን ካገባና አሁን ዋግሜ የሶስት ቀን የተቀበለ ቅስና የተቀበለ ነው። ዛሬ የሁለቱንም ስርዓተ ቀብራቸው ተፈጽሟል። የቅድስት አርሴማና የሚካኤል ቤተ ክርስቲያን አስተዳዳሪ አባ ገብረ ጻድቅም በወቅቱ ተፈጸመ ስላሉት ጥቃት አብራር አብራርተዋል። መካነ ቅዱሳን ቅድስት አርሴማ ነው። እስካሁን በአገልግሎት ደረጃ ላይ በነበረው ጸጥታ ላይ እስካሁን ምንም የታየ ጉዳይ የለም ነበር። ዚህ ጥቃቱን ስለፈጸሙት አካላት የምታውቁት ነገር የለም። ለማ ነው ማታ ነው። ማንም ተደናቅሮ ማንም ማን ራሱን ለማውጣት ምርጃ ስለሆነ ቀይሁን ጥቁሩን ማን ማን ያውቃል። በጥቃቱ ከተገደሉት ውጭ ሌሎች አራት ሰዎችም ታግተው መወሰዳቸውን ያመለከቱት የሊቀ ጳጳሱ ልዩ ጽህፈት ቤት ኃላፊ መጋቤ ጥበባት ጌቱ ሞቲ ከእነርሱም መካከል አንድ ሰው ዛሬ አምልጦ ስለመመለሱ መረጃ እንደደረሳቸው ገልጸዋል። ሌሎች ሁለት መርጌቶች እና ሁለት የቤተ ክርስቲያኑ ሰራተኞች እንደዚሁ ይዘዋቸው እንደሄዱ ሰማን። ኢንፎርሜሽን ቤተሰቦቻቸው መጥተው እኛ ጋር እንዴት እናድርግ ብለው ጥያቄ ቀረቡ። እኛም ለመንግስት ከዚህ እንደሚመለከታቸው አካላት ደብዳቤ ጽፈን አሳወቅ። እንግዲህ አሁን ከቦታው ተወስደዋል የተባሉት አራት ነበሩ። አንዱ አሁን አብቶ መጥቷል የሚል ነገር እዛው ቤተክርስቲያን አካባቢ ሚካኤል አካባቢ ሰምተናል። አመለጠ የተባለውን ግለሰብ አግኝታችሁ መረጃ ለማግኘት ሙከራ አላደረጋችሁም? አላገኘነውም። እስቲ እኛ ጋር እንዲመጣ ነግረናቸው ነበር፣ ሰዎችን ወደ እኛም አልመጣም። አገኘነው የሚሉ ሰዎች ግን አምልጭ የመጣው ነው አለ ነው የሚሉት። እኛ በትክክል እሱን አግኝተን አላረጋገጥንም እና ምናልባት ይመጣል ብለን እናገኘዋለን ብለን ተስፋ እናደርጋለን። እኔም የእጅ ስልኩ የለም በሰው ስልክ በሚጠቀሙ ብለው እንግዲህ አፈላልጋችሁ አገናኙም ብለናቸዋል። እንግዲህ አሁን አመለጠ የተባለው መርጌታ ተቋሚ ይባላል። እሱን ስናገኘው ነው ትክክለኛ መረጃ ማግኘት የምንችለው። አስተያየት ሰጪዎቹ ከአዳማ ከተማ አራት ኪሎ ሜትር ያህል ብቻ ርቀት ላይ ትገኛለች ባሏት ቤተ ክርስቲያን ለተፈጸመው ጥቃት እስካሁን ኃላፊነቱን የወሰደ አካል የለም። ስለ ጥቃቱና ስለ ደረሰው ጉዳት ከኦሮሚያ ክልል ምስራቅ ሸዋ ዞንና ከክልሉ መንግስት ባለስልጣናት መረጃ ለማግኘት ያደረግነው ጥረት አልተሳካም። የክልሉ አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ስብሰባ ላይ በመሆናቸው አስተያየት ሊሰጡን እንደማይችሉ በስልክ ነግረውናል። አንድ የምስራቅ ሸዋ ዞን የኮሙኒኬሽን ጽፈት ቤት ባልደረባደ ደግሞ ስለ ጥቃቱ መረጃ እንዳላቸው ገልጸው ነገር ግን ጉዳዩ የሚመለከተው የአዳማ ከተማ አስተዳደርን እንደሆነ ጠቁመዋል። የአዳማ ከተማ አስተዳደር ባለስልጣናትን ለማግኘት ያደረግነው ጥረት ደግሞ አልተሳካልንም። ስለ ጥቃቱ አስተያየታቸውን የሰጡን የአካባቢው የቤተ ክርስቲያን አገልጋዮች ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች ወደ አካባቢው መድረሳቸውንና በቤተ ክርስቲያኗ አካባቢ ጥበቃ እየተደረገ አሁን ላይ አገልግሎት መቀጠሉን ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል ካለፈው ዓመት ነሐሴ ወር ጀምሮ የተስፋፋውን ግጭትና ለመረጋጋት ተከትሎ በምዕራብና ምስራቅ ጎጃም እንዲሁም በደብረ ብርሃን የሚገኙ ከ1ሺ216 በላይ ኢንዱስትሪዎች ሥራ እንዳቆሙ የአማራ ክልል መንግሥት አስታውቋል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ለአሜሪካ ድምፅ በስልክ እንደተናገሩት ኢንዱስትሪዎቹ ሥራ ያቆሙት በመንገድ መዘጋት፣ በኢንተርኔትና በስልክ መቋረጥ ነው። ኢንዱስትሪዎቹ ከስራ ውጭ መሆን በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ትልቅ ተጽዕኖ እንደፈጠረ ኃላፊው አስረድተዋል። አያይዘውም በግጭቱ በወደሙት በርካታ የልማት ፕሮጀክቶች ምክንያት ለሥራ አጥነት የተዳረጉ በሺዎች የሚቆጠሩ ሰዎች በከፍተኛ ችግር ላይ እንደወደቁ አመላክተዋል። አስቴር ምስጋናው ዝርዝር አላት። የአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ዛሬ አርብ ከአሜሪካ ድምጽ ጋር በነበራቸው ቆይታ በክልሉ ካለፈው ዓመት ነሐሴ ወር አንስቶ የተስፋፋውን ግጭት ተከትሎ የመሰረተ ልማት አገልግሎቶች በመቋረጣቸው ከአነስተኛ እስከ ታላላቅ ኢንዱስትሪዎች ስራ ማቆማቸውን አስታውቀዋል። አሁን ችግር በተከሰተባቸው አካባቢዎች ሰሜን ሸዋን ጨምሮ እና ከደብረ ማርቆስ ከባህር ዳር ባለው አነስተኛ፣ መካከለኛ፣ ከፍተኛ ኢንዱስትሪ ብለን የምንጠራቸው አንድ ሽብረት የሚመጡ አስራ ስድስት በላይ ማኑፋክቸሪንግ ኢንዱስትሪዎች አሉ፣ ምርት ውስጥ የገቡ። በተመሳሳይ መልኩ እነዚህ ኢንዱስትሪዎች የፋብሪካዎቻቸውን ጥሬ ዕቃ ከቦታ ቦታ ለማንቀሳቀስ ስላልተቻለ የጥሬ ዕቃ አቅርቦች ስራ ውጭም ከክልሉ ውስጥም ከአርሶ አደሩ የሚገኙ ግብአቶችን በኩል መቅረብ ስላልተቻለ ስራ አቁመዋል። ከዚህ በፊትም የተመረቱ ምርቶችም ጭምር ወደ ውጭ ወጥተው ወደ ገበያ ወጥተው ለገበያ እንዳይሉ እንቅስቃሴ ስለተገታ በዚህ ምክንያት ፋብሪካዎቻችን ላይ መስተጓጎል ፈጥሯል ማለት ነው። የመሰረተ ልማት ተቋማት ኦልሞስት ታክ አድርገዋል። በአብዛኛዎቹ ኢንዱስትሪዎች ደግሞ መሰረተ ልማት ያስፈልጋቸዋል። የመብራት ከኢንተርኔት ጋር የሚያያዙ ዳዎች መሰረታዊ ናቸው። በዚህ በወቅታዊ ምክንያት የሚሰራው የሰው ኃይል ከቦታ ቦታ መንቀሳቀስ በማይችልበት ሁኔታ ውስጥ ስላለ በእነዚህ ምክንያቶች እነዚህ አካባቢዎች ኦልሞስት ምርት እየሰጡ አይደሉም ማለት ነው ይሄ ወደ ግብርናውን ከሄድን ተመሳሳይ ነው። አርሶ አደሩ በሰላም ወጥቶ የማይገባበት ሁኔታ ነው ያለው። ከቦታ ቦታ ተንቀሳቅሶ የማይሰራበት ሁኔታ ነው ያለው። በዚህ እነዚህ ነገሮች ተፅዕኖ እየተፈጠሩ ነው። እርግጥ አንዳንድ አካባቢዎች ላይ አሁን አንጻራዊ ሰላም ባለባቸው አካባቢ ላይ ስራዎች ተጀምረዋል። የጉዳት መጠኑ ምን ያህል ኪሳራ ደርሷል የሚለው በቀጣይ የዚህ ኮሚቴ ስራዎች ኦፊሻል በሚደረጉበት ሰዓት የሚገለጽ ይሆናል ማለት ነው። ስራቸው ተስተጓጉሏል በተባሉ ኢንዱስትሪዎች ተቀጥረው የሚሰሩ ሰራተኞችን በስልክ ቁጥራቸው ለማግኘት ተደጋጋሚ ሙከራ አድርገናል። ሆኖም በተጠቀሱት አካባቢዎች ማለትም ከደብረ ማርቆስ እስከ ባህር ዳር ድረስ የስልክ አገልግሎት በመቋረጡ ለማግኘት አልቻልንም። ባለፈው አመት ነሐሴ ወር በባህር ዳር ከተማና በዙሪያው የሚገኙ በአበባና በሌሎች የግብርና ዘርፎች ተሰማርተው የነበሩ በርካታ ፕሮጀክቶች እንደወደ ሲቀደሙ የወሱት አቶ እንድሪስ በዚህም ሳቢያ በሺዎች የሚቆጠሩ ሰዎች ከስራ ገበታቸው እንደተፈናቀሉ ገልጸዋል በአትክልትና ፍራፍሬ በአማ ልማት ልማት ላይ የተሰማሩ ከአስራ ስምንት በላይ ፕሮጀክቶች ወድመዋል እነዚህ በመውደማቸው ምክንያት አትክልትና ፍራፍሬዎቹ ውስጥ የሚሰሩ ከአንድ ሺ ስድስት መቶ ሀያ ስምንት በላይ ቋሚ ሰራተኞች ከስራ ገበታቸው ውጭ ሆነዋል ማለት ነው። በባህር ዳር ከተማ ነዋሪ የሆነችው ወይዘሮ ስፈልግ ማለደ የሶስት ልጆች እናት ናት። ጣና ፍሎራ በተባለ የአበባ ማምረቻ ፋርም ለአምስት ዓመታት እየሰራች እንደነበር የገለጸችው ወይዘሮ ስፈልግ ባለፈው ነሐሴ ወር በነበረው ግጭት ፋርሙ በመቃጠሉ ምክንያት ከስራ ገበታዋ እንደተሰናበተችና በከፋ ችግር ውስጥ እንደምትገኝ ትናገራለች። ልጆች አሉ። እንግዲህ ስራ ቆምኩ ማለት ነው። ልጆችም በሚት የለም። ስራ ቆሙ ማለት ስንት አመት ነበር እያገለገልሽ? ለአምስት አመት ምናምን አገልግያለሁ። ስራ አጥ ነበርሽ ከዛ በፊት? ስራ አጥ ነበር። በዛች ነበር የምንተዳደረው። እንግዲህ ያው ደግሞ ምን እንደሚሆን አይታወቅም። በይ ሸከራይች ነው የምኖረው። ሶስት ልጆች አሉ። ያው እንግዲህ የኑሮ ጉዳይ ይታወቃል። ከባድ ነው። ስሜ አይጠቀስ ያለው ሌላው ግለሰብ ደግሞ ፋርሙ በደረሰበት ጉዳት በመውደሙ ስራው እንደቆመና በተመሳሳይ ችግር ውስጥ እንደሚገኝ ተናግረዋል። ብቻችንን ለማስተማርም ለማሳደግም ማስቸጋሪ ሁኔታ ላይ ያለ ነው። እኔ ብቻ ሳይሆን አብረ የምንሰራ ሰዎች አብሮም አሉ። ፋርሙሉ መካተል ምክንያት የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ የአካባቢው ሰላም በተሎ ካልተመለሰ ክልሉ ከልክ የከፋ ችግር ውስጥ እንደሚወድቅ ስጋታቸውን ገልጸዋል። አንዳንዱ ነገር ብዙ ሰላም መሰረት ነው። አሁን የክልሉ መንግስት የጀመራቸው ጥያቄ ከሚያቷ አካል ጋር የሚደረጉ ውይይቶችን በቀጣይ በማጠናከር የዛሬውን ብቻም ሳይሆን የክልላችን ቀጣይ የኢኮኖሚ ጫና እየተፈጠረ ስለሆነ በተለይ ኢንቨስትመንታችን ላይ ችግሮቹ በአጭር ጊዜ ውስጥ የሚቋጭ ካልሆነ ቀጣይ በክልላችን ኢኮኖሚ ላይ ከፍተኛ ተጽዕኖ ይፈጥራል የሚል እምነት ነው ያለን። ህግን ባነሳኋቸው ተቋማት እንግዲህ ይ ስራ ስለሌለ የሚሰሩ ሰራተኞች በአሁን ሰዓት ከስራ ውጭ ናቸው ማለት ነው። ከስራ ውጭ በመሆናቸው ምክንያት እነሱም ማህበራዊም ኢኮኖሚያዊም ተጽዕኖ ምችል እንደ እንደሚደርስባቸው ምንም ጥያቄ የለውም። የተፈጥረው የጸጥታ ችግር በክላችን ኢንቨስትመንት ላይ አጠቃላይ በክላችን ኢኮኖሚ ላይ ከፍተኛ ተግራሮት ወይም ደግሞ ማነቆቅ ያል ብሎ ማሻል ይቻላል። አዲሱ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በክልሉ መንግስት በሚተዳደረው ቴሌቪዥን ጣቢያ ቀርበው በሰጡት አስተያየት በየጊዜው የሚደረጉ የኃይል እንቅስቃሴዎች ህዝቡን ወደማያቋርጥ የማህበራዊና ኢኮኖሚያዊ ምስቅልቀል እንደሚከተለው ገልጸዋል። ለክልሉ ህዝብ እቆረቆራለሁ የሚል አካል ሁሉ ዘላቂ ሰላም ለማምጣት እንዲሰራ ርዕሰ መስተዳደሩ አሳስበዋል። ለአሜሪካ ድምጽ አስቴር ምስጋ ነው። አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ የአርብ ምሽት የአሜሪካ ድምፅ ስርጭት ይቀጥላል በአዲስ አበባ ከተማ ነገ ቅዳሜ የሚከበረውን የሆራ ፊንፊኔ ኢሬቻ በዓል ለመታደም በርካቶች ወደ ከተማ በመግባት ላይ ናቸው የከተማዋ አስተዳደር ለክብረ በዓል እንግዶቹ ተገቢ አቀባበል ለማድረግ እንደተዘጋጀ ሲገልጽ ከንቲባ አዳነች አበበይም የጸጥታ ኃይሎች የከተማዋን ሰላምና ጸጥታ እየተከታተሉ እንደሆነ ዛሬ ከቀትር በፊት በሸራተን ሆቴል በተካሄደው አምስተኛው የኢሬቻ ፎረም ላይ ተናግረዋል በሌላ በኩል ከነገው የሆራ ፊንፊኔ በዓል አከባበር ጋር በተያያዘ በተለይ ወደ አዲስ አበባ በሚያመሩ ተጓዦች ላይ ፍተሻዎች እንደተጠናከሩ መንገደኞች ለአሜሪካ ድምፅ አረጋግጠዋል። ከምስራቃዊው የአማራ ክልል ወደ አዲስ አበባ የሚያቀኑ መንገደኞች ሸኖ ከተማ ላይ በኦሮሚያ ክልል የጸጥታ ኃይሎች ወደ አገሪቱ ርዕሰ መዲና ከመግባት እንደተከለከሉ ያቀረቡት ቅሬታን ጠቅሰን ትናንት መዘገባችን ይታወሳል። የዚህን ጉዳይ ዝርዝር ገልሞ ዳዊት ያሰማናል። በኢትዮጵያ ርዕሰ መዲና ላለፉት አምስት ዓመታት በተከታታይ እየተከበረ ያለውን የሆራ አርሰዲ የሬቻ በዓል ለመታደም ዛሬ አርብ በዋዜማው በርካቶች ወደ አዲስ አበባ እየገቡ ይገኛሉ። ከመቶ ዓመታት በፊት ሲከበር እንደነበር ለተገለጸው ለዚሁ የሆራ ፍንፍኔ የሬቻ በዓል የጸጥታ አስከባሪዎች ከአባ ገዳዎችና ከአዳ ሲንቄዎች ጋር በመተባበር የተጠናከረ ክትትል እያደረጉ እንደሚገኙም ተገልጿል። ከበዓሉ ጋራ በተያያዘ ዛሬ ከቀትር በፊት በአዲስ አበባ ሽራተን ሆቴል በተካሄደው አምስተኛው የኢሬቻ ፎረም ላይ የከተማዋ ከንቲባ አዳነች አቤቤ የኢሬቻ በዓል እንደ መስቀል ደመራ በዓል በሰላም እንዲከበር የጸጥታ ኃይሉ በጥብቅ እንደሚሰራ ተናግረዋል። ራያ እናገኛ ቃሞሌ እናገኛ ሁንዱምቱ ሆጂ ቦንሳ ሆጀቻ ጅርተኒፍ መቃ ኮትፊ መቃ ቡልችን ሰመጋላ ፊንፍኔቲን ሆራ ቡላ ኡልፋዳ ጋላቶማ እስንንጀቹን በርባዳ በጸጥታው መዋቅሮቻችን እየሰራችሁ ላላችሁት ስራ ላመሰግናችሁ ፈልጋለሁ። መስቀል በዓል ሲከበር በሰላም እንዲጠናቀቅ እንዳደረጉት ሁሉ በእሬቻ በዓልም በተመሳሳይ መልኩ ይህንን እንደሚያሳኩ እንተማመንባቸዋለን። ይህ ክብረ በዓል ከትውልድ ወደ ትውልድ እንዲተላለፍ ላደረጋችሁ አባገዳዎችና ሀዳ ስንቄዎች ምስጋናችን የላቀ ነው። አቶ ብርሃኑ ቡጤ የኦሮሚያ ባህልና ቱሪዝም ቢሮ ምክትል ኃላፊ ናቸው። ነገኙማን ሀዋሰ ከና አከ ገሙ ሰደርካ ፌዴራላ ራ ካሴ ፖሊሲን ናነ ፖሊሲን ፌዴራላ የህዝቡ ሰላም እንዲጠበቅ ከፌዴራል እስከታች ባለው መዋቅር የጸጥታ አካላትን ያካተተ እቅድ ተዘጋጅቶ እየተሰራ ነው። በዚህም የከተማዋ ነዋሪዎች ተሳታፊዎች ናቸው። ስለዚህ ሰላምን ለማረጋገጥ በቂ ዝግጅት ተደርጓል። በአምስተኛው የእሬቻ ፎረም ላይ በርካታ የታሪክ ምሁራን ስለ ክብረ በዓሉ ጥናታዊ ጽሑፎችን አቅርበዋል። አባገዳዎች፣ የልዩ ልዩ የኦሮሚያ ዞን ነዋሪዎች፣ የክልል ተወካዮችና የውጭ አገራት ዜጎችም ተገኝተዋል። ሼክ አብዱ ጀባር መሐመድ የሶፍ መርዋሻ አባከራ ናቸው። ወንታሁቀቡ ሬስኩን ቤሳ እሬቻ የአንድነትና የፍቅር በዓል ነው። በተጨማሪም ልዩ ልዩ ሁነቶችን የምንከውንበት ነው። በርካታ ህዝቦች ይሳተፉበታል። ስለዚህ በዓለም የቅርስ ማህደር ቢመዘገብ በጣም ጥሩ ነው። የኦሮሚያ ባህልና ቱሪዝም ቢሮ ምክትል ኃላፊው አቶ ብራኑ ቡጤ ይሄው ቅርሱን የዓለም የሰው ልጆች መንፈሳዊ ቅርስ የማድረጉን ጉዳይ መንግስትም እያጤነው እንደሆነ ጠቅመዋል። አያንዲኩን ጃሊያተሙማ ሀዋቱማ ኔሳቲስ ዱዳፍ ሰፉን እኒቀብ ማታኒ ሳጉዳታው ሰዓት በዓሉ በጣም ተወዳጅ በመሆኑ በሌሎች ህዝቦችም ዘንድ ተቀባይነት አግኝቷል። በመሆኑም የእሬቻ በዓል በዩኔስኮ የመመዝገብ ሰፊ እድል አለው። ይሁን እንጂ ለምዝገባው የተቀመጡ መስፈርቶች አሉ፣ ጥናቶች መደረግ አለባቸው። ይህም በተለይ እሬቻን በአዲስ አበባ ማክበር ከተጀመረ አንስቶ እየተሰራበት ነው። የኦሮሞ ባህል ማዕከልም የመሰነድ ስራውን በማከናወን ላይ ነው። በልዩ ልዩ መስኮች የተሰማሩ አጥኚዎችም በስራ ላይ ናቸው። አቶ ብርሃኑ በእሬቻ ፎረም ላይ የሚቀርበው ጥናት ለሰነዶች ዝግጅቱ ግብዓት እንደሚሆን ገልጸዋል። በእሬቻ ባለ ዋዜማ የሚደረገው የእሬቻ የሙዚቃ ዝግጅትም አንዱ ነው። ወጣት አማኑኤል አሙሉ ከሁለተኛው ዙር የእሬቻ ኮንሰርት አዘጋጆች አንዱ ነው። ረኮ አደዳ ደበርስኔ ወልቡሱ ወልሙፈቹ ወዳኑ አደበርስኔ የዘንድሮውን የእሬቻ በዓል አከባበር ልዩ የሚያደርገው ከብዙ ችግር በኋላ ለመገናኘት መብቃታችን ነው። እዚህ ብዙ ሰው ተገኝቷል። ስምንት አርቲስቶችን አዘጋጅተናል። በጣም ልዩ ዝግጅት ይሆናል ብዬ እጠብቃለሁ። ታዳሚውም በደስታ እየጎረፈ ነው። እንዳለ የባጫና ጓደኞቹ ከዚሁ ከአዲስ አበባ ኮንሰርቱን ለመታደም ተገኝቷል። ፊል መሳራ ካሴ ባየ የሚታየው የበዓል ዝግጅት በጣም ደስ ይላል። ታዳሚውም የባህል ልብሱን ለብሶ እየገባ ነው። ደስ ይላል። ነገም በሰላም ይጠናቀቃል የሚል ተስፋ አለን። እንዳሌና ጓደኞቹ ብዙ የጸጥታ ኃይሎችንና ወጣቶችን በፍተሻ ላይ እንደታዘቡ ካለፉት አምስት ዓመታት የበዓሉ አከባበር ይልቅ ዘንድሮ የበዛ የሰው ቁጥር ወደ ከተማዋ እየገባ እንደሆነ መታዘባቸውንም ሳይገልጹ አላለፉም። ሁራ ፊንፊኔ ኢሬቻ በዓል ነገ ቅዳሜ መስከረም 26 ቀን 2016 ዓ ም ማልዳ ላይ ይከበራል። ለአሜሪካ ድምፅ ገልሞዳዊት ዳዊት ከአዲስ አበባ ያዳመጣችሁ ያላችሁት በ19፣ በ25ና በ31 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭትን ነው። ቀደም ብለን እንግዲህ የሰማነው ዝግጅት የመጀመሪያው ምዕራፍ ማጠናቀቂያ ሁኗል። ሁለተኛው ምዕራፍ ዝግጅታችን የመጀመሪያ ጉዳይ ደግሞ ምን ልታዘዝ ነው። የፖለቲካ ይዘት ባላቸው ጽሁፎች፣ ትችቶችና ትንታኔዎች ሰዎች ለእስር በሚዳረጉባት ኢትዮጵያ ከአራት ዓመት በፊት ምን ልታዘዝ በሚል ርዕስ በሀገር ውስጥ ቴሌቪዥን ይተላለፍ የነበረው ስላቃዊ ተውኔት ፖለቲካ ቀመስ መልክቶችን፣ አሽሙሮችና ሽሙጦችን በድራማ መልክ በማቅረብ የብዙ ተመልካቾችን ቀልብ መያዝ ችለው ነበረ። በወቅቱ የነበረበትን የሳንሱርና ጫና ተቋቁሞ በሦስት ምዕራፍ የተላለፈው ምን ልታዘዝ በብረታበት ጫና ቢቋረጥም ከአራት ዓመታት በኋላ በአራተኛ ምዕራፍ ወደ ተመልካቾች ተመልሷል። ስመኝሽ የቆየ በድራማው ዙሪያ ከአዘጋጆቹና ከተዋናዮቹ ጋር ቆይታ አድርጋለች። ይህ ሁሉ ጋዜጣ ሲገለጥ የት ነበራችሁ ማለት ነው? ቀኑ ሙሉ ሲያነቡብ ይውሉ ዝም ብለህ ትሉ ነው እንዴ? ላይናቸው ጥሩ አይደለም ማለት ነው። "ምን ልታዘዝ" የቴሌቪዥን ድራማ ከአምስት ዓመት በፊት በፋና ቴሌቪዥን መተላለፍ ሲጀምር መቼቱ አንዲት አነስተኛ ካፌ ውስጥ ነበር። አያልቅበት በተሰኘ ገጸ ባህሪ በሚመራው በዚህ ካፌ ውስጥ የሚሰሩት ሶስት አስተናጋጆችና አንድ ባሬስታ እንዲሁም ካፌውን ለመጠቀም የሚገቡ የተለያዩ ሰዎች በኢትዮጵያ ያለውን ነባራዊ ሁኔታ እንዲያንጸባርቁ ተደርገው ነው የተሳሉት። በምን ልታዘዝ ከመንግስት አስተዳደራዊ ተግዳሮቶች አንስቶ ኢኮኖሚያዊ፣ ማህበራዊና ሌሎች በማህበረሰብ ውስጥ የሚነሱ ችግሮች ይንጸባረቃሉ፣ ይተቻሉ። የኔም እንደዛ አለበት፣ አራሚ ነው። ምን ልታዘዝ፣ ከአራት ዓመታት መቋረጥ በኋላ ወደ ተመልካች ሲመለስ ካፌውን ጨምሮ የካፌው ሰራተኞች፣ ተጠቃሚዎች፣ ጋዜጣ አዘዋሪዎች፣ ሁሉም ማረሚያ ቤት ውስጥ ገብተዋል። ከጀርባው ታራሚ የሚል ጽሑፍ የተጻፈበት ተመሳሳይ ልብስም ለብሰዋል። የድራማው ጸሐፊ ዳይሬክተርና ፕሮዲውሰር በኃይሉ ዋሴ የድራማውን መቼት ወደ ማረሚያ ቤት የቀየረው በአሁኑ ሰዓት ኢትዮጵያ ውስጥ ሁሉም ሰው ታራሚ በመሆኑ ነው ይላል። መታረም የሌለበት አካል የለም ብለን አናስብ። አላስብ ፐርሰናል፣ ሁላችንም መታረም አለበት ብዬ አስባለሁ። ኢትዮጵያ ውስጥ የሚሳተፍ በትልቁ ደግሞ ፖለቲካ ላይ የሚሳተፉ አካላት ለገባንበት ቀውስ ኃላፊነት አለባቸው ብዬ አስባለሁ። መታረም አለባቸው ብዬ አስባለሁ። ወደ ውጭ አሁን እንደ አንድ ጸሐፊ፣ ራሴን ከኢትዮጵያ ወጣ ርጌ እንደዚህ ኢትዮጵያን ባያት እንደሆነ ወጣ ርጌ እንደሆነ ነገር ባያት ማለት ነው። መርከብ ብትይ ከመርከቡ ወጣ ርጌ መርከቡን ባየው መታረም አለብን። ከእስር ቤትነቱ ይልቅ መታረሚያ ቤት የሚለው እና ያልታሰር የለም መታረም የሚል ለበሱ ሄድም ብዬ አስባለሁ። ስለዚህ ያ ነው። ካፌው እዛ ውስጥ ገብቷል። በድጋሚ ወደ ቴሌቪዥን መስኮት የተመለሰው ምን ልታዘዝ ከተለመደው ወጣ ባለመልኩ የመጣበት ፖለቲካዊ ሳታየርነቱ በተመልካች ዘንድ ከፍተኛ ተቀባይነትን ቢያስገኝለትም ለበርካታ ፈተናዎችም አጋልጦታል። እያንዳንዱ የድራማው ክፍል ከመታየቱ በፊት ከሚደረግበት ሳንሱር ጀምሮ በርካታ ጫናዎችን እንዳስተናገደም በኃይሉ ይገልጻል። የተለያዩ ጫናዎች ነበሩ። ድራማውን እንዳንሰራ ከያን ጊዜ ስንሰራ ከነበረው ቴሌቪዥን ጣቢያ ጋር ችግሮች ነበሩ። ከድራማውን ኢንተርቴን ከማድረግ ይልቅ ስብሰባ ምናምን፣ ኮንተንቶቹ ላይ በጣም ብዙ ዲስከሽኖች ነበሩ። ያ ለሚጽፍ ሰው፣ ለሚያዘጋጅ ሰው፣ ለፍቶ ሰርቶ ሄዶ ኮንተንት ለሚሰጥ ሰው ኮንተንት ላይ እንደገና ስብሰባ መሰብሰብ ሰው በጣም ያደክማል ያለፋል፣ እና ያ በራሱ የአእምሮ ዝለት አለው። ከዛ የምንችለውን ያህል ዲሊቨር ካደረግን በኋላ መጨረሻ ላይ ጫናዎቹ እየበረቱ ሲመጡ፣ እስቲ እስከ ዛሬ ያልነው ይበቃል፣ ከዚህ በኋላ ደግሞ ጊዜው ሲፈቅድ ከእንደገና እንመጣለን አልን። ግን ቶሎ ጊዜው አልፈቀደም ነበረ። በ2010 ዓ ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በፖለቲካ ተሳትፎ በነጻ ሚዲያ እና በሌሎች አፋኝ ህጎች ዙሪያ የታዩ መሻሻሎች ተመልሰው መጥፋታቸውን የተለያዩ የመብት ተሟጋች ተቋማት ይገልጻሉ። በርካታ ጋዜጠኞች ጸሐፊዎችና ተቺዎችም ለእስር ተዳርገዋል። እነዚህ ሁኔታዎች ግን በኃይሉን በጽሑፉ ከሚያነሳቸው ፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች አልገቱትም። ኃላፊነት የሚሰማኝ ስለ ሀገሬ የሚያገባኝ አንድ ዜጋ ነኝ ብዬ አስባለሁ። እነኝም ደግሞ እና እኛ ሀገር ደግሞ እንደዚህ የሚሰማሽ ከሆነ ማለት ነው ፖለቲካውን አለመከታተል፣ የፖለቲካውን ሁኔታ የአለም መስማት አትችይም። እኔ ደግሞ ሙያዬ ጸሐፊ ነኝ። ከዛ በፊት ፊልሞች እሰራለሁ፣ አዘጋጃለሁ። እጄ ላይ ካሜራ አለ፣ እጄ ላይ እስክሪፕቱ አለ። ስለዚህ የዚህ ጉዳይ ቪክቲም ከሆንኩኝ። ይሄ ነገር መውጣት አለበት። እንደ አንድ የአርት ሰው በሆነ መንገድ ኤክስፕረስ መደረግ አለበት። በምን ልታዘዝ ድራማ መሪ ገጸ ባህሪ የሆነውን አያልቅበትን ወክሎ የሚጫወተው ሚካኤል ታምሬ ነው። ምን ልታዘዝ በአዲስ መልኩ ሲመለስ በምን መልኩ መሆን አለበት በሚለው ላይ ብዙ ተወያይተንበታል፣ የሚለው ሚካኤል የማረሚያ ቤት መቼት አሁን ኢትዮጵያ ያለችበትን ሁኔታ የሚገልጽ ነው ይላል። የዛሬቷን ኢትዮጵያ ብቻ ሳይሆን ያለንበትን የአይምሯችን ሁኔታ መንፈሳችን፣ ሕሊናችን ያለበትን ሁኔታ ይገልጻል። እንዳልሽው ከአራት ዓመት በኋላ ድማ ሰው አራት ዓመት ኖረን እና በበፊቱ ካፌ ሊመጣ አይችልም። ምክንያቱም ነገሮች በጣም ተለዋውጠዋል። አሁን ካለው ነባራዊ ሁኔታ አንፃር ሰዎች በምን አይነት ቁመና ላይ ነው ያሉት? በምን አይነት ያስተሳሰብ ሁኔታ ውስጥ ነው ያሉት የሚለው በጣም ኢምፖርታንት ነበረ። ሚካኤል ወክሎ የሚጫወተው አያልቅበት አስተዳዳሪ ወይም አመራር ላይ ያለ በመሆኑ በርካቶች ገጸ ባህሪውን ኢትዮጵያ አሁን ካላት አመራሮች ጋር ያመሳስሉታል። የገጸ ባህሪው ንግግሮችና ድርጊቶችን ፖለቲካዊ አሽሙሮችን ያዘሉ ናቸው። ታዲያ ሚካኤልን ለእስር ይዳርገኛል ብለህ አትፈራም ወይ? ስልጠየቅኩት እንደዛ አላስብም። እውነት ለመናገር ይኖራል ብዬ አላስብም። ከኖረም በቃ ሌሎቹ እንደተቀበሉት መቀበል ነው። ግን አይ አይኖርም ብለን እናስባለን። ለምን መሰለሽ፣ ትልቁ ነገራችን እንዴት ነው መፍትሄ የምናመጣው የሚለው ነገር ላይ ነው ትኩረት እያደረግን ያለ ነው። እንደ ሰዎች እንዲነጋገሩ፣ ጉዳዩ ላይ እንዲወያዩ ለማድረግ የሆነ የጀመርነው ነገር አለ። ስለዚህ ይሄኛውን ሁሉም ሰው ይረዳዋል ብለን እናስባለን። ሚካኤልን ከእስር ስጋት ይልቅ የሚሰማው ኩራት ነው። በምን ልታዘዝ ድራማ ላይ ዋና ገጸ ባህሪውን ወክሎ በመሳተፉም እራሱን እንደ ድለኛ ይቆጥራል። የሚሰማኝ ነገር ሬፕሌክት ለማድረግ ባይ ደግሞ ታውቂያለሽ፣ አይደለም አሁን እዚህ ያለው ነገር በየእለቱ የምንሰማው ነገር የሚያስጨንቅ ነው ምናምን። ሌላው ሰው ይሄንን ስሜቱን የሚያስተነፍስበት መንገድ የለውም። እኔ እሷ ይሄ ያለኝ ቢያንስ እነሰበት አወራበታለሁ ስለዚህ ለእኔም ሕክምና ነው ይሄ ጭንቅ የሚለይ ነገር ያክምልኛል። በአዲስ መልክ የተመለሰው አራተኛው የምን ልታዘዝ ምዕራፍ ዘጠነኛ ክፍል ላይ ደርሷል። በሀገር ውስጥ ሀገሬ ቴሌቪዥን ላይ ከሚከታተለው ተመልካች በተጨማሪ ምን ልታዘዝ በሚል የዩትዩብ ገጹ ላይ በመቶ ሺዎች የሚቆጠሩ ተመልካቾች በየሳምንቱ በጉጉት ይጠብቁታል። በዚህ መሀል ታዲያ ዳግም ቢቋረጥስ የሚለውን ስጋት በርካቶች ይጋሩታል። በሀይሉ ምን ጨምሮ አይዲያ መውጣት አለበት፣ ሰው መናገር አለበት ብሎ የሚያስቡ ከሆነ ይህን የሚያስቡት ለራሳቸው ብቻ ብሎ አይደለም። ለሀገር ብለው ለማህበረሰቡ ብለው የሚያስቡ ከሆነ ያሰሩናል። ስለዚህ ጀምር ብለን የጀመርነውና እስካሁን እየሰራ ነው። አላቅም። አሁን ነገ ምን እንደሚፈጠር አላቅም። እኛ እያንዳንዷን ክፍል እንደ መጨረሻ ክፍል ነው እየሰራ ያለ ነው። ሆነ ስቲስቲክ ቢያቆሙት ይችላሉ። አላቅም። የሚያስቀጥሉን ከሆነ ደግሞ በትልቁ ለሀገር አስበዋል ብዬ አስባለሁ። ፐርሰናሊ የሆነ ነገር ኤክስፕረስ እየተደረገ ነው። ይጠቅማል ብለ አስበዋል ማለት ነው። የፖለቲካ ሳታይር ወይም ፖለቲካ ቀመስ ስላቃዊ ተውኔት የፖለቲካ አስተያየቶችና አመለካከቶች በነጻነት እንዳይንሸራሸሩ በሚከለከልባቸው ማህበረሰቦች ውስጥ ፖለቲካዊ መልእክቶችን ለማስተላለፍ ጥቅም ላይ ይውላል። ከምን ልታዘዝ በተጨማሪ ግራና ቀኝ የተሰኘ ተመሳሳይ ዘውግ ያለው የቴሌቪዥን ድራማ ላይ እየተጫወተ የሚገኘው ሚካኤል ኢትዮጵያ አሁን ላለችበት የፖለቲካ ውጥንቅጥ የፖለቲካ ሳታየር ትልቅ አስተዋጽኦ አለው ይላል። በፖለቲካ ሳታየር ነው። አሁን ምን ልታዘዝም ግራቀኝን አሽሙር ነው፣ ሽሙጥ ነው። ስለዚህ ማጋነን ይፈቅድልሻል። እንደውም አሁን እንትን ላይ ምን ልታዘዝም ላይ ሆነ ግራቀኝ ላይ የተቸገር ነው ምንድን ነው እንደዛ ልናሸሙር ሽሙጥ ልናደረግ የፈለግነው ነው ነገር ለሪያሊቱ እየቀረበብን መጣ። አሁን እና እንደውም ስናወራ አረቻ ጋር እንደ አላስቆመ ካለችን እንንባባላለን እየቀደመችን እና አሁን ሳምሀው እንደ ምልታዘዝ እንደ ግራቀኝ አይነት ስራዎች ህብረተሰቡ ላይ አንድ የሆነ መወያያ ነጥብ መፍጠር ይችሉ እንደሆነ ትልቅ አስተዋጽኦ ነው ብዬ አስባለሁ። በወንዶች ማረሚያ ቤት ውስጥ የተመለሰው ምናባቢው ምልታዘዝ ካፌ በቀጣዮቹ ክፍሎች የሴት ታራሚዎችንም እያስተዋወቀ ይቀጥላል። በኃይሉም እንደሚለው እሱና ሁሉም የድራማው ተሳታፊዎች ቢያንስ ተጨማሪ ሶስት ምዕራፎችን ለመጓዝ ተዘጋጅተዋል። ድራማው መቆየት እስከቻለበት ጊዜ ድረስም ለማህበረሰቡ የፖለቲካ መተንፈሻ ሆኖ ያገለግላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ ወደ መቀለ ትግራይ ክልል እናቀናለን። በመቀሌ ከተማ በእስር ላይ እንደሚገኝ የገለጹ የመከላከያ ሰራዊት አባላትና ቤተሰቦቻቸው በችግር ላይ እንደሆኑ ገለጹ። የመከላከያ ሰራዊት አባላት እንደሆኑ የገለጸ አንድ አስተያየት ሰጪ ከሁለት ዓመት በላይ በእስር ላይ እንደቆየ ገልጾ በከፍተኛ የምግብና የሕክምና እጥረት እንደቆየም ተናግረዋል። እስካሁን ድረስ ያለአንዳች ፍትህ ታስረው እንደሚገኝም አክሏል። የታሳሪ ወታደሮች ቤተሰብ አባላትም የመከላከያ ሰራዊት አባላት በአሁኑ ወቅት ያለበቂ ምግብና በአስቸጋሪ ሁኔታ ውስጥ በእስር እየተሰቃዩ እንዳለ ገልጸው አፋጣኝ መፍትሄ እንደሚሹም አመልክተዋል። አስተያየታቸውን ከሰጡን የሰራዊቱ ቤተሰቦች መካከል የቤተሰብ ወገን የሆኑ ወታደሮች ሕይወታቸው በጦርነት እንዳለፈ በመንግሥት መርዶ ከተነገራቸው በኋላ በሕይወት መኖራቸውን እንዳረጋገጡም የገለጹ ይገኛሉ። ታሳሪዎቹን የመጎብኘትና በተቻለ መጠንም ከቤተሰቦቻቸው ጋር በስልክ የማገናኘት ስራ እያከናወነ እንደሆነ ያስታውቀው ዓለም አቀፉ የቀይ መስቀል ኮሚቴ በእስር ቤቶች ውስጥ ስላለው ሁኔታ ግን በይፋ አስተያየት መስጠት እንደማይችል ገልጿል። በመቀለ የሚገኝ የጦር ምርኮኞች ያቀረቡትን ቅሬታ እንደማያውቀው የክልሉ ማረሚያ ቤቶች አስተዳደር ገልጸዋል። ለአሜሪካ ድም ከአሜሪካ ድምፅ ዘጋቢዎች የተሰናደውን አስመማዋየ ነው ያሰማናል ከጥቅምት ወር 2013 ዓ ም ጀምሮ ለሁለት ዓመታት በተካሄደው የሰሜን ኢትዮጵያ ጦርነት ወቅት በትግራይ ክልል ተዋጊዎች ከተማረኩ የኢትዮጵያ መከላከያ ሰራዊት አባላት መካከል ለአሜሪካ ድምፅ አስተያየቱን የሰጠን አንድ የሰራዊቱ አባል እርሱን ጨምሮ ሁሉም ምርኮኞች በአስከፊ ችግር ውስጥ እንደሚገኙ ተናግሯል። እኛ ከተራ ወታደር እስከ ከፍተኛ መኮንን እዚህ ታፍነን ያለ ነው። ባለፈው ስቶቱ ከቀርቡት ማለት ነው ከአራት መቶ አርባ ዘጠኝ አምስት ኤርትራውያን አለው። ሌላው አራት መቶ አርባ አራት የኢትዮጵያ መከላከያ ስራዛባል ነው። ከዛ ስልሳ መኮንኖች አለን ከመስመራዊ መኮንን እስከ ከፍተኛ መኮንን ስልሳ አለን። ያለው ከፍተኛ ችግር ውስጥ ነው ያለ ነው እና ገ የለም ሁሉ ነገር ችግር ነው። አቃተ ምንም አንድ ምቾት የለም። ያው ስቃይ ውስጥ ነው ያለ ነው። እዚህ መቀሌ ወደ ሮማናት መውጫ ያለው ወይን ቤት አለ። እዛ ነው ያለ ነው እና መንግስትም እንግዲህ የላከን መንግስት ነው። ግዳጅ መጀመሪያ ግዳጅ እንደሚወጣ የላከን መንግስት ነው። መንግስት እኛም መከላከያ ህጉ በሚፈቅደው መሰረት ግዳጃችን ተወተናል። ግን እዚህ ታፍነን ያው ሀይላ ያተናል። ከፍተኛ ችግር ውስጥ ነው ያለ ነው። ምግብ የለም፣ መኝታ የለም። ክብናም ችግር ነው ምግብም ችግር ነው። በቃ ሀያ አራት ሰዓት እኮ አምስት አቦ ነው ምሰጠ እሱም በጣም ትንሽ ዳቦ አምስት አቦ ነው ምሰጠ ከዛ ውሃ ነው ሌላ ምንም ነገር የለም። መንግስትም እንዲያ የኢትዮጵያ ሕዝብ ማወቅ አለበት። ያው አንድ ግቢ ውስጥ ነው፣ ሀምሳ በሀምሳ በሆነ ግቢ ውስጥ በጣም ታፍነን ነው የምንኖረው። ሁለት አመት ከሁለት ወር ምንም ነገር ክስ የለም ምን የለም ምንም ነገር የለም። ብዙ ቤተሰብ አስተዳዳሪ ነው ያለው። ያው ቤተሰብ እየተበተነ ነው ያው ተበትኗል ማለት ይቻላል። ዘውረው ከፍተኛ ችግር ውስጥ ነው። ይሄ ያለምዝ በራሱ ማወቅ አለበት የሚያንገደ ማለት ችግሩ ከፍተኛ ችግር ያለ አሁን ዝም ብዬ ስናገር ቀላል በጣም ከፍተኛ ችግር ውስጥ ነው ያለ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየአመቱ በሚያወጣው የሀገራት የሰብአዊ መብቶች አያያዝ ሪፖርቱ ከሶስት አመታት በፊት በትግራይ ክልል ተጀምሮ ወደ አጎራባች ክልሎች አካባቢዎች በተዛመተው ጦርነት በሁሉም ተፋላሚ ኃይሎች የተለያዩ ጦር ወንጀሎችና የሰብአዊ መብቶች ጥሰት እንደተፈጸሙ መግለጹ ይታወሳል። ሌሎች ዓለም አቀፍ የሰብአዊ መብቶች ተሟጋጅ ድርጅቶችም ተመሳሳይ ሪፖርቶችን ሲያወጡና ጉዳዩ በገለልተኛ መርማሪ ቡድን እንዲጣራ ሲጠይቁ እንደቆዩ አይዘነጋም። የታሳሪ ቤተሰቦችም በመቀለ ታስረው የሚገኙ የመከላከያ ሰራዊት አባላት በአስከፊ ችግር ላይ መውደቃቸው እንደሚያሳስባቸውና ያለ ክስ ታስረው መቆየታቸውም ቅሬታ እንደፈጠረባቸው ለአሜሪካ ድምፅ ተናግረዋል። ባለቤቷ ከታሳሪዎች መካከል እንደሆነ የገለጸችው የሐዋሳ ከተማ ነዋሪዋ አስረሳሽ አበራ አስተያየታቸውን ከሰጡን መካከል ናት። ባለቤቷ በጦርነት እንደ ሞተ በመንግስት ከተረዳች ከተረዳችና እርሟን ከወጣች በኋላ በሕይወት ስለመኖሩ ማረጋገጧን የምትገልጸው አስረሳሽ አሁን እርሱም ሆነ እርሷ በችግር ላይ እንደሚገኙ ተናግራለች። ያው ሞታል ተብዬ ከዛም ሞታል ተብሎ ከመንግስት ደብዳቤ መጣ። እንግዲህ አለቀስኩኝ። ያው ኤፌርም ዝንበሌለኝ በችግር እንግዲህ ከቤ وإذا وعلى دماء أو بمعنى بقامية سجادة نفسك بدون وده آخر من You're asking for the people to come to the market. you the the the the በቃ ደስ አለኝ። እሺ፣ እንዴት ነው ከዚህ በኋላ ታዲያ የሚኖረው እንዴት ነው ብል፣ ከሁለት ወር በኋላ ታቶ ገብቶ ይመጣሉ ብለው ነገሩኝ። ያው ሁለት ወሩን ምንም ነገር የለም። ምንም ነገር ስለሌለኝ አሁን መጥቼ ቤተሰብ ላይ ልጅን ብዬ እኔ እንግዲህ ያገኘሁትን የቀን ስራ ምናምን እየሰራሁ እንደዛ እያሳለፍኩ ያለው የመከላከያ አባል የሆነ ወንድማቸው በጦርነቱ እንደሞተ ከተረዱ በኋላ በስልክ አግኝተው እንዳናገሩት የገለጹና ስማቸው እንዳይጠቀስ የጠየቁን የአፋር ክልል ነዋሪ የሆኑ ሌላ አስተያየት ሰጭ ደግሞ ተከታዩን ብለዋል። በዚህ በሰሜን እዝ ውጊያ ማለት ነው፣ በተከሰው ጦርነት ብዙ ወደ አምስት መቶ እስከ ኮሎኔል ድረስ የታፈኑ ሰዎች አሉ። ከዛ ውስጥ አንደኛው ወንድሜ ነው። የመጨረሻ ቤታችን ታናሽ ወንድሜ እና ሞቷል ተብሎ ተለቅሶ ነበረ። መጨረሻ ላይ በስልክ መገናኘት እንጀመርን አሁን በብዙ ስቃይ ውስጥ ነው ያለ ነው እርቁ ታርቀናል ከተባለ ፌዴራል መንግስትን ለምንድን ነው በእኛ ውስጥ ጣልቃ ማይገባበት እጁን ማያስገባው ለምንድን ነው? ከታረቅን ስምምነቱ ከተደረገ መንግስት ለምንድን ነው እኛ ከዛ ከመታፈኛ ውስጥ ለምንድን ነው ማያወጣን? የሚል ሀሳብ እያቀረቡ በብዝ ቃይ ውስጥ ነው ያሉ እና ፌዴራል መንግስትን በዛ ውስጥ ጣልቃ እጁን እንዲያስገባ የሁመራ አካባቢ ነዋሪ እንደሆነ የነገሩ ወይዘሮ አየነሸቴ ደግሞ በመከላከያ ሰራዊት ውስጥ አስራ ስድስት ዓመት አገልግሏል ያሉት ልጃቸው በመቀለ ከተማ ታስሮ እንደሚገኝ አብረው ታስረው ከተለቀቁ የሰራዊቱ አባላት እንዳረጋገጡ ገልጸዋል። የልጃቸው ሁኔታ የዘወትር ሰቀቀ እንደሆነባቸውም ተናግረዋል። መከላከያ አባል ልጅ ጠፍቶብኛል፣ ልጅ ጠፍቶብኛል። ይ ሁለት አመቱ ነው ማግኘት አልቻልኩም። እሱ ያው የአስራ ስድስት አመት ታጋኝ ነበር ልዩ አባቱ ሞቶልይ። በጣም በእንግልት ነው ያሳደኩት ነበር እና እንግዲህ ምንም ማረግ አይቻልም። ያው እያለቀስኩ በየቤተ ክርስቲያን እየዞርኩ ነው ማለት ሰው ሴ አሁን እንደዚህ ስብ የሚጠይቀኝ ሰው ማግኘቴ በጣም ደስተኛ ነኝ። እና ደግሞ ያው እናንተ ሰምታችሁ የምታሰሙልና አካል ከሆናችሁ በጣም ነው እግዚአብሔር ጋር እኔ ለጌታ እየዞርኩ በየቤተክርስቲያን ነው ማለቅ ሰው በባዶ ብሬ ነው የሚዞረው። ደውልም አላገኝም ስልክም የለም። እሱ ደውሎልኝ አያውቅም። አጋጣሚ ሌሎች ስልክም ደግሞ ስለ አይፈቀድላቸውም ነው እንግዲህ በእስር ቤት እንዳለ ሌሎች የወጡ ጓደኞች ነበሩና በዚያ ነበረ ነው ምን እንግዲህ የተቀረ ምናምን ስላቸው አመራር ስለሆነ ነው ስለሆነ ነው ምናምን ነው ያሉ የወጡ አካሎች ናቸው ደውሎ የነበሩት በስር ላይ የሚገኙ ወታደሮችን ከቤተሰቦቻቸው ጋር የማገናኘትና ና ሌሎች የክትትል ተግባራትን የሚያደርገው ዓለም አቀፉ የቀይ መስቀል ኮሚቴ በመቀሌ የታሰሩ የመከላከያ ሰራዊት አባላት እንዲሁም በሌሎች የኢትዮጵያ አካባቢዎች የሚገኙ የትግራይ ተወላጅ ወታደራዊ እስረኞች ስላሉበት ሁኔታ ላቀረበው ጥያቄ ጠቅለል ያለ መልስ ሰጥቶናል። ጁድፍነዊ በኢትዮጵያ የቀይ መስቀል ቃል አቀባይ ናቸው። ኢትዮጵያ ውስጥ በሚገኙ በሁሉም የእስረኞች ማቆያ ማዕከላት የምናደርጋቸው ጉብኝቶች የታሰሩ ግለሰቦችን ጥበቃ፣ ደህንነትና ክብር በማረጋገጥ ላይ ያተኮሩ ናቸው። ከቤተሰቦቻቸው ጋር መገናኘት በሚፈልጉበት ጊዜ በተሻለ መጠን እንዲገናኙ እናደርጋለን። ሆኖም ስለ እስር ቤቱ ዝርዝር ሁኔታ በይፋ አስተያየት መስጠት አልችልም። ምክንያቱም ስለ እነዚህ ጉዳዮች በሚስጥር ከሚመለከታቸው ባለስልጣ ሥልጣናት ጋር እንነጋግራለን። አስተያየቶቻችንንና ምክሮቻችንን በቀጥታ ለእነርሱ እንሰጣለን። ስለዚህ አስፈላጊ የማስተካከያ እርምጃዎች በእነርሱ ሊወሰዱ ይችላሉ። ይህ በመላው ዓለም በምንጎበኛቸው የእስር ቦታዎች ሁሉ የምንከተለው የአሰራር ሂደት ነው። ታሳሪዎችን በተመለከተ የትግራይ ክልል ጊዜያዊ አስተዳደር ቃል አቀባይ አማኑኤል አሰፋ በትግራይ ክልል የሚገኙ የመከላከያ ሰራዊት ምርኮኞችን አስመልክቶ አስተያየት እንዲሰጡን ተጠይቀው ዝርዝር ወቅታዊ መረጃ እንደሌላቸው ጠቁመው፣ ሆኖም በተለያየ ጊዜያት ብዙዎቹ እንደተለቀቁ ተናግረዋል። ሁሌም ቢሆን የተማረኩ ሰዎች ምንም የተማረኩ ናቸው። ስለዚህ የአንድ አካል ክቡን በማክበር ተማርተው እጃቸውን ነብለ ፍራንካችን የሰጡ ሰዎች በሚመለከት ስጋ ምንም ነገር አልነበረም። በየጊዜው በጣም በብዙ ሺዎች የሚቆጠሩ ሰዎች ሲለቀቁ ነበር። ስለዚህ ይህምን በሚመለከት ዝርዝር መረጃ የለኝም ስራዬም ስላልሆነ፣ በጣም ብዙ ምርኮኞች በየጊዜው ተፈተዋል እየተፈቱም ቆይተዋል ማለት ነው። ስለዚህ በትግራይ በኩል መደረግ ያለብን ምንም የተያዙ ምርኮኞችን ይዞ ማስቀመጥ ምንም ትርጉም አልነበረው። የተያዙ ምርኮኞችን በሚመለከት የሃይማኖት አባቶች፣ የሀገር ሽማግሌዎች በተለያየ ጊዜ እየመጡ እነዚህ ሰዎች ተፈቶ ወደ ቤተሰቦቻቸው መቀናቀል አለባቸው ብለው ለመንግስት፣ ለሰራዊት ሀሳብ ሲያቀርቡ ነበር። መንግስትና ሰራዊትም ይህንን ሀሳብ እየተቀበለ በቃ እንዲሄዱ ተደርጓል ብዙ ጊዜ። በሌላ በኩል በመቀለ ከተማ የሚገኙ የመከላከያ ሰራዊት አባላት የምግብ እጥረትና የህክምና አገልግሎት እንደማያገኙ ጠቅሰው ያቀረቡትን አቤቱታ እንደማያውቀው የትግራይ ክልል የማረሚያ ቤቶች አስተዳደር ኮሚሽን የታራሚዎች ጥበቃና ደህንነት አስተዳደር ዳይሬክቶሬት ለአሜሪካ ድምፅ ገልጿል። የዳይሬክቶሬቱ ዳይሬክተር ኮማንደር ዘሰላስ ታደሰ የጦር ምርኮኞቹ ስላቀረቡት የምግብ እጥረት ከአሜሪካ ድምፅ ተጠይቀው በጽሁፍ በሰጡት ምላሽ እንዲህ አይነት ቅሬታ ወደ እኛም ይሁን ወደ መቀለ ማረሚያ ቤት እስካሁን አልቀረበም ሲሉ አስተባብለዋል። ኮማንደር ዘሰላስ በጽሁፍ ምላሹ ለአሜሪካ ድምፅ እንደገለጹት ከጦርነቱ በፊት በማረሚያ ቤቱ የሚገኙ ታራሚዎች ለአንድ ሰው በቀን 22 ብር በሆነ በጀት አገልግሎት ሲያገኙ እንደነበረ አውስተዋል። ሆኖም ግን ጦርነቱ በሰላም ስምምነት ከተቋጨ በኋላ የክልሉ ጊዜያዊ አስተዳደር እስኪዋቀር ድረስ የታራሚዎች አገልግሎት እንዲቀጥል የተደረገው ከህዝብ በተዋጣ ገንዘብ እንደነበርና ለሁሉም ሰው የሚዳረስ እንዳልነበረ ኮማንደር ዘስላሳ አስረድተዋል። ጊዜያዊ አስተዳደሩ በጀት ተፈቅዶለት ስራ ከጀመረ በኋላ ግን በማረሚያ ቤቱ ለአንድ ሰው በቀን 53 ብር ከ45 ሳንቲም ተፈቅዶ አገልግሎት እየተሰጣቸው እንደሚገኝ አስታውቀዋል። እንደ ዳይሬክተሩ ገለጻ ይህን በጀት በአገር ደረጃ ለአንድ ሰው ከሚመደበው 36 ብር አኳያ ሲታይ የተሻለ ነው። አያይዘውም አገልግሎቱን ለምርኮኞቹ እያቀረብን ያለነው ነው ሰብአዊ መብቶቻቸውን በአግባቡ ለመጠበቅ እንጂ በቂ አቅም ኖሮ አይደለም ያሉት ኮማንደር ዘስላስ የተፈናቀለው ህዝብ በራብ እየሞተ ባለበት ወቅት በቂ አገልግሎት አናገኝም ማለት ትክክል አይደለም የሚል አስተያየት አለኝ ሲሉ የመከላከያ ሰራዊት አባላቱን ቅሬታ ተቃውመዋል። የጦር ምርኮኞቹ ከቤተሰቦቻችን ጋር አንገናኝም ብለው ያቀረቡትን ቅሬታ አስመልክቶን በሰጡት ምላሽ የመገናኛ መሰረት ልማቱ በጦርነቱ ስለወደመ የስልክ መስመር ካለመኖሩ ጋር የተያዘ እንደሆነ አስረድተዋል። ከጦርነቱም በኋላ አዲስ መስመር ለመዘርጋት የሚሆን ለመጠገን የሚያስችል አቅም የለም። ስለዚህ ይህን አገልግሎት ለወደፊት በምን መልኩ ማሻሻል ይቻላል የሚለውን ለማየት ከመሞከር በስተቀር አሁን ባለው ሁኔታ ምርኮኞቹን የሚሆን ሲቪል ታራሚዎችን ከቤተሰቦቻቸው ጋር ለማገናኘት የሚያስችል የስልክ አገልግሎት አላስጀመርንም ብለዋል። ይህም ሆኖ ምርኮኞችን ከቅርብ የሚሆን ከሩቅ ቦታ መጥቶ ለመጠየቅ የሚፈልግ ሰው ካለ ባለው አሰራር መሰረት ያለምንም ችግር ማገናኘት እንደሚቻልና የመጎብኘት መብታቸውም የተጠበቀ እንደሆነ የዳይሬክተሬቱ ዳይሬክተር አረጋግጠዋል። የሰሜን ኢትዮጵያ ጦርነት በፕሪቶሪያው ስምምነት ቢቋጭም በጦርነቱ ወቅት ከህወሓት ጋር ግንኙነት አላችሁ ተብለው ከታሰሩት የትግራይ ተወላጆች መካከል በተለያዩ የኢትዮጵያ አካባቢዎች አሁንም ያልተፈቱ እንዳሉ ከዚህ ቀደም መዘገባችን ይታወሳል። ሂውማን ራይትስ ፈርስት የተባለ ኢትዮጵያዊ መብት ተሟጋጅ ድርጅት ለአሜሪካ ድምፅ እንዳስታወቀው በጦርነቱ ወቅት በተለያዩ የአማራ ክልል አካባቢዎች የታሰሩ ንጹሐን የትግራይ ተወላጆችና ህጋዊ ዳኝነት አካሄድን ባልተከተለ መንገድ ተከሰው የተፈረደባቸው የትግራይ ተወላጅ የመከላከያ ሰራዊት አባላት በፕሪቶሪያው ስምምነት መሠረት መፈታት ሲገባቸው አሁንም ድረስ በእስር ቤቶች ውስጥ እንደሚገኙ አረጋግጫለሁ ብሏል። ሰዎቹ ከፕሪቶሪያው ስምምነት በኋላ በስር ላይ መቆየት እንዳልነበረባቸው ያመለከተው የመብት ተሟጋጅ ድርጅቱ ጉዳዩ የሚመለከታቸው አካላት እስረኞቹ እንዲለቋቸው ጥሪ አቅርቧል። በግንቦት ወር 2013 ዓ ምህረት ላይ ተይዘው በዋሻ 40 አቅራቢያ ወደሚገኘው አዲስ ራዕይ ወታደራዊ ማሰልጠኛ ካምፕ እስር ቤት ከተወሰዱ በኋላ ላለፉት ሶስት ዓመታት ታስረው የቆዩ 32 የትግራይ ተወላጅ የመከላከያ ሰራዊት አባላት በቅርቡ እንደተፈቱም መዘገባችን አይዘነጋም። የአሜሪካ ድምፅ የአርብ ምሽት ስርጭትን ነው እየተከታተላችሁ ያላችሁት፣ አድማጮቻችን። በመቀጠል ደግሞ ደቡብ ሱዳንን ወደሚመለከት ሌላ ዘገባ እንወስዳችኋለን። በተባበሩት መንግስታት ድርጅት የደቡብ ሱዳን የሰብአዊ መብቶች ኮሚሽን የደቡብ ሱዳን መንግስት የተቃዋሚዎችን ድምፅ አፍኗል፣ የመገናኛ ብዙሃን ነጻነት እየገደበና በሲቪል ማህበራት ስራም ጣልቃ እየገባ ነው ሲል ከሰዋል። ኮሚሽኑ አክሎም እነዚህ የመብት ጥሰቶች የሀገሪቱን ተጠያቂነትና የዲሞክራሲ ሂደት ያዳክማሉ ሲልም አስጠንቅቀዋል። የደቡብ ሱዳን የደህንነት ድርጅት በሚፈጽማቸው የሰብአዊ መብት ረገጣዎችና በዜጎች ሕይወት ጣልቃ በመግባት ቀደም ሲል ሁለቱ ሱዳኖች አንድ በነበሩበት ወቅት የካርቱም የደህንነት ድርጅቶች ይጠቀሙባቸው የነበሩትን የማሰቃያ ዘዴዎች የሚያስታውስ አሰራር እየተከተሉ ነው ሲሉም ወንጅለዋል። መሐመድ የሱፍ ከናይሮቢ ያጠናቀረውን ዘገባ አሉላ ከበደ ያስደምጠናል። በደቡብ ሱዳን የተባበሩት መንግስታት የሰብአዊ መብት ኮሚሽን የተንሰራፋ መብቶች ረገጣ ያለውንና በዚያች አገር ያለውን የዲሞክራሲ ይዞታና በዜጎች መብት ላይ የሚደረጉ ስልታዊ ገደቦች የመረመረ አዲስ ዘገባ ትላንት ሐሙስ ይፋ አድርጓል። የመንግስታቱ ድርጅት የሰብአዊ መብት ተሟጋች አካል የደቡብ ሱዳን የደህንነት ድርጅቶችና የመንግሥት ባለሥልጣናት በመገናኛ ብዙሀን፣ በሲቪል ማኅበረሰብና በፖለቲካ ቡድኖች ላይ የሚፈጽሟቸውን የሰብአዊ መብት ጥሰቶች የማሰቃየት ድርጊት አፈናና ጣልቃ ገብነት ኮንነዋል። የተባበሩት መንግስታት ድርጅት ኮሚሽነር ባርኒ አፌኮ ናይሮቢ ላይ ይህንኑ አስመልክቶ በሰጡት ጋዜጣዊ መግለጫ እነኚህ የመብት ጥሰቶች ዜጎች በማህበረሰብ ውስጥ ያላቸውን ስፍራ ሳይለዩ መላውን ሕዝብ የሚጎዱ ናቸው ብለዋል። who መንግስት በዚህ ዓመት ጋዜጠኞችን የመብት ተሟጋቾችንና መደበኛ ዜጎችን ጨምሮ በተለይም ባለሥልጣናቱ በማይመቿቸው ጉዳዮች ዙሪያ የሚወያዩ ኋላም የባለሥልጣናቱን አቋም ለመተቸት የሚደፍር ማንኛውም ሰው ላይ የተነጣጠሩ ጥቃቶች መቀጠላቸውን የሚያሳዩ መረጃዎች ከእጃችን እየገቡ ነው። የበቀል እርምጃዎችም ማስፈራራት፣ ማዋከብ፣ ድብደባ፣ የዘፈቀደ እስርና ማሰቃየት እንዲሁም በሴቶች ላይ የሚፈጸሙ ወሲባዊ ጥቃቶችን ይጨምራል። ሪፖርቱ በኢንተርኔት አማካኝነት በሚደረጉ ግንኙነቶች ላይ የሚፈጸሙትን ጨምሮ በሀገር ውስጥም ሆነ ከደቡብ ሱዳን ውጭ ባሉ በጋዜጠኞች እና የሰብአዊ መብት ተሟጋቾች ላይ እየደረሱ ያሉትንና ተጠያቂ በሌለበት የሚፈጸሙ ጥቃቶች አውስተዋል። እንደ ሪፖርቱም የሀገሪቱ የደህንነት ድርጅቶች በዜና ማሰራጫዎች ውስጥ የራሳቸውን ሰው በማስቀመጥ የዜና ዘገባዎች ታትመው ለንባብ ከመብቃታቸው አሊያም በድምፅና በምስል ተቀርጸው ከመሰራጨታቸው በፊት እንዲፈተሹና የሳንሱር ሥራ እንዲደረግባቸው ያመቻቻሉ። በውጭ ሀገራት ያሉ የህትመት ውጤቶችም ድረገጾቻቸው እንዳይታዩ ይደረጋል በተጨማሪም የሳይበር ጥቃቶች ይፈጸምባቸዋል የጥናት ውጤቶቹ የፖለቲካ ሰዎች የተቃዋሚ ቡድኖችና በዜጎች የመደራጀት ነጻነት ላይ የተፈጸሙ በደሎችን ሲያሳዩ በሀገሪቱ ፖለቲካዊ ማህበራዊና ኢኮኖሚያዊ ጉዳዮች ዙሪያ ሀሳባቸውን የመግለጽ መብታቸውን የመጠቀም ነጻነታቸው ፈታኝ አድርጎታል የደቡብ ሱዳን ባለስልጣናት በተጨማሪም ተቺዎቻቸው ከሚኖሩባቸው ሌሎች የአፍሪካ ሀገራት ታግተው ወደ ደቡብ ሱዳን ከተወሰዱ በኋላ ደብዛቸው እንዲጠፉ ያደርጋሉ እናም ግድያ ይፈጽማሉ በሚሉ ክሶችም ተወንጅለዋል። በደቡብ ሱዳን መንግስት ላይ የሰላ ትችት በማቅረብ የሚታወቁት ሞሪስ ማቢዮር ባለፈው የካቲት ወር በጊዜው ይኖሩባት ከነበረችው ኬንያ ታፍነው ወደ ጁባ መወሰዳቸውና ስቃይና እንግልት እንደተፈጸመባቸውም ተዘግበዋል። የናይሮቢው ዘጋቢያችን መሐመድ ዩሱፍ በጁባ መንግስት ላይ ለቀረቡት ለነኚህ ክሶች የሚሰጡትን ምላሽ ለማግኘት የደቡብ ሱዳኑን ማስታወቂያ ሚኒስትር ሚካል ማኩኢን ለማግኘት ያደረገው ሙከራ ለጊዜው አለመሳካቱን በዘገባው አመልክቷል። በሌላ በኩል መርማሪዎቹ ለደረሱት ግፎችና በደሎች የደቡብ ሱዳን ብሔራዊ ደህንነት አገልግሎትን ተጠያቂ አድርገዋል። ኮሚሽነር አፌኮ በሰጡት ማብራሪያም የደህንነት ድርጅቶች የዜጎችን ነፃነት ለማፈንና ለመገደብ now the primary instrument of repression in south sudan is the national security service and we found that many of the tactics that they use mirror those that were used by the regime in khartoum uh, when the country was still part of sudan. for example, በደቡብ ሱዳን የመጀመሪያው ጭቆና መሳሪያ የብሔራዊ ደህንነት አገልግሎት የሚባለው ነው። ሀገሪቱ የሱዳን አካል በነበረችበት ወቅት የካርቱም አገዛዝ ይጠቀምባቸው የነበሩትን የመሰሉ በርካታ የማሰቃያ ዘዴዎች ዛሬም ጥቅም ላይ ውለው ተመልክተናል። ለምሳሌም ያህል ደቡብ ሱዳን አሁንም እጅግ በከፋ ማሰቃያ ቦታነት የሚታወቁና የገቡበት ሳይታወቅ ደብዛቸው ጠፍቶ የሚቀር ሰዎች ላይ በደል የሚፈጸምባቸው ድብቅ እስር ቤቶች ይገለጹበት የነበረውን የርኩስ መንፈስ መኖሪያ፣ የሰይጣን ቤት የሚለውን አገላለጽ ይጠቀማሉ። ይህ አገላለጽና ምግባር የሚቆይሙ ደቡብ ሱዳንና ሰሜን ሱዳን አንድ አገር በነበሩበት ጊዜ ይሰራበት የነበረና ቀጥታ ተመሳሳይ ነው። ደቡብ ሱዳን ከዛሬዋ ጎረቤቷ ሱዳን ተነጥላ ነጻ ሀገር የሆነችው እንደ አውሮፓውያን የዘመን አቆጣጠር በ2011 መሆኑ ይታወሳል። ባለ 57 ገጹ ዘገባ እንደሚያሳየውም የደቡብ ሱዳን የሽግግር ጊዜ እንደ አውሮፓውያን የዘመን አቆጣጠር ለታህሳስ 2024 በታቀደው ብሔራዊ ምርጫ ይገባደዳል። በፕሬዚዳንት ሳልቫኪር ታማኝ ኃይሎችና በምክትላቸው ሪክማቻር ኃይሎች መካከል እንደ አውሮፓውያን የዘመን አቆጣጠር በታሳስ 2013 የተፈጠረውን ሁከት ተከትሎ ያቺን አገር ጎሳ ለይቶ በተካሄደ ብጥብጥ ሲያናውጥ የቆየው ግጭት ቢያንስ ለ400,000 ሰዎች ሞትና ለሚሊዮኖችም መፈናቀል ምክንያት መሆኑ ይታወቃል። እንደ አውሮፓውያን የዘመን አቆጣጠር በ2018 መንግስትን ተቃዋሚ ቡድኖችንና አማጽያንን ያሳተፈ የሰላም ስምምነት መጠነኛ መረጋጋት ቢያመጣም ተፋላሚ ወገኖች ወደ ሰላምና ዲሞክራሲ ሽግግር የሚወስዳቸው ፍኖት እንዲኖራቸው መጠየቁ ግን አልቀረም። ለምርጫው የሚደረገው ጥረት እየተጋጋለ በሄደ ቁጥርም እንደ ሰብዓዊ መብት ጉዳዮች ተከታታዮቹ ስጋት፣ ስልጣን ላይ ያሉት ወገኖች አቋማቸውን ለማጠናከር ሲሉ ተጨማሪ የመብት ጥሰቶችን ሊፈጽሙ ይችላሉ። የመንግስታቱ ድርጅት ኮሚሽነር ካርሎስ ፈርናንዴዝ እንደሚሉትም So, the lack of an independent, reliable, transparent judiciary is another factor that brings a general situation of legal uncertainty, and the rule of law is. ስለዚህ ራሱን የቻለ አስተማማኝና ግልጽ የዳኝነት ስርዓት አለመኖሩ አጠቃላይ የሕግ አሰራሩ መረጋጋት እንዲያጣ በማድረግ የሚያስከትለው ሌላው ምክንያት ነው። የሕግ የበላይነት በዚህ አይነቱ የዳኝነት አሰራር ላይ የተመሠረተ ነው። መሆኑም በሂደቱ መሳተፍ አለብን። ይሁን እንጂ በሂደቱ የምንሳተፍባቸው ደንቦችና ዳኞች ያስፈልጉናል። ምክንያቱ የአካል ሆነ ግን ለፍትህ አካላት ከለላ መጠየቅ የማይችሉ ዜጎች ለሙስና ሊዳረጉ ወይም በመጨረሻው ወደ ብጥብጥ ሊዳረጉ ይችላሉ። የደቡብ ሱዳን መንግስት የሀገሪቱን ህገ መንግስት የማርቀቁን ሂደት አጠናቆ አገራዊ ምርጫ እንዲያካሂድ የተባበሩት መንግስታት ድርጅት የመርማሪዎች ቡድን አሳስቧል። በጋዜጠኞች በሰብአዊ መብት ተሟጋቾች በሲቪል ማህበረሰብ አባላትና በአጠቃላይ በህዝብ ላይ የሚደርሰውን እንግልትም እንዲያቆም ባለሥልጣናቱን ጠይቋል። ኮሚሽኑ በተጨማሪም የዜጎችን ነጻነት የመግፈፍ አሰራር እንዲያከትም፣ ይህን መሰሉን የመብት ጥሰት የሚፈጽሙ ባለሥልጣናት፣ የደህንነት አባላትና ሌሎችም ለሕግ እንዲቀርቡ ጥሪ አድርጓል። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁ ስላመሻችሁ በእጅጉ ደስ ብሎናል። የዛሬው መሰናዶ በዚህ ተጠናቋል። መልካም ምሽት ይሁንላችሁ።